ኤስ ቢ ኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የእሳት አደጋ ተከላካዮች በንፋስ ሳቢያ እየከፋ ያለውን ቃጠሎ ለመከላከል እየተዘጋጁ ነው ካናዳና እንግሊዝ የውጭ ጉዳይ ሚኒስትራት ኢራን ውስጥ 176 ተሳፋሪዎቹን ይዞ የጋየውን አውሮፕላን አስመልክቶ ምርመራ እንዲደረግ ጥሪ ያቀረቡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል ተቃዋሚ ቡድን መሪ አንቶኒ አልቤኒዚ የምግብ ባንክ ቪክቶሪያ በጎ ፈቃደኞች ለደን ቃጠሎ ሰለባዎች ላበረከቱት አስተዋጽኦ ምስጋና አቅርበዋል። አቶ አልቤኒዚ ምስጋናቸውን ያቀረቡት በእሳት ቃጠሎ ሳቢያ ቀያቸውን ለቀው ለወጡ ግለሰቦች በበጎ ፈቃደኝነት እየተዘጋጀ ካለበት ስፍራ በመገኘት ነው። አቶ አልቤኒዚ ቪክቶሪያና ደቡብ አውስትሬልያ ነዋሪዎች የደን ቃጠሎ ወቅት አይሎ ባለበት ሁኔታ በልግሳቸው እንዲገፉ ሲያበረታቱ፣ ቪክቶሪያ እርግጥ ነው ደቡብ አውስትሬልያ ከፍተኛ የእሳት ቃጠሎ ወቅት ይጠብቃቸዋል። እናም ይህ ወቅት ማኅበረሰባት እገዛቸውን በመቸሩ እንዲሁም መንግሥትም የሚቻለውን በማድረጉ ሊቀጥሉ ይገባል ብለዋል። ይህ በእንዲህ እንዳለም ዓርብ ማምሻው ላይ ቪክቶሪያ ውስጥ እሳት ቃጠሎ እንደሚብስ የተነገረ ሲሆን ለአደጋው የተጋለጡ ሰዎች ቀያቸውን ለቀው እንዲወጡ የሚያሳስቡ ሦስት መልእክቶች ተላልፈዋል። የገጠር እሳት አደጋ ባለሥልጣን በከፍተኛ ሁኔታ ሊቀጣጠል የሚችል የእሳት ቃጠሎን ለመከላከል በአንደኛ ደረጃ ጠንቀቅላይ መሆናቸውን አስታውቋል። የቪክቶሪያ ፕሪሚየር ዳንኤል አንድሩስ በበኩላቸው ከቶንም እንዲህ ከፍ ያለ የእሳት አደጋ መከላከል ስንዱነት እንዳላዩ ገልጠዋል። የኒው ሳውዝ ዌልስ የገጠር እሳት አደጋ ኮሚሽነር ሾን ፊትዝመንስ በበኩላቸው ሁለት የደን ቃጠሎዎች ዓርብ ጃንዋሪ 10 ኩናምባረባንና ብሉ ማውንቴን መጀመራቸውን ተናግረዋል። የሁለቱ የእሳት ቃጠሎዎች መነሻም መብረቅ መሆኑን ጠቁመዋል። እንዲሁም ደቡብ አውስትሬሊያ ካንገሮ አይላንድ በሞቃት አየር ሳቢያ በሚቀጥለው ሳምንት ቃጠሎዎች ሊቀሰቀሱ እንደሚችሉ ከወዲሁ ተገምቷል። የካናዳና የእንግሊዝ የውጭ ጉዳይ ሚኒስትራት 176 ሰዎችን ጭኖ ኢራን ውስጥ የጋየው አውሮፕላን የአደጋ መንስኤ እንዲመረመር ጥሪ አቀረቡ። ካናዳ የአደጋው መንስኤ ምናልባትም ከምድር ወደ አየር የተወነጨፈ ሚሳይል ሳይሆን እንደማይቀር ስትገልጽ የእንግሊዝ የውጭ ጉዳይ ሚኒስትር ዶሚኒክ ራብ በበኩላቸው በካናዳ ግምገማ እንደሚስማሙና ኢራን ምርመራው እንዲካሄድ ትብብር ማድረግ እንዳለባት አሳስበዋል። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የእሳት አደጋ ተከላካዮች በንፋስ ሳቢያ እየከፋ ያለውን ቃጠሎ ለመከላከል እየተዘጋጁ ነው። የካናዳና እንግሊዝ የውጭ ጉዳይ ሚኒስትራት ኢራን ውስጥ 176 ተሳፋሪዎችን ይዞ የጋየውን አውሮፕላን አስመልክቶ ምርመራ እንዲደረግ ጥሪ አቀረቡ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።